the voice of America። አንድ መቶ 24ኛው የአድዋ ድል በዓል በአድዋ ከተማ በዛሬው ዕለት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴና ሌሎችም በተገኙበት በድምቀት ተከብረዋል። ፕሬዝዳንት ሳህለወርቅ በክብረ በዓሉ ላይ ባሰሙ ንግግር የኢትዮጵያውያን ኢትዮጵያውያን በችግር ጊዜም ቢሆን ለውጭ ወራሪ በአንድነት የሚመክቱ ናቸው፣ ይህም ማሳያ ነው ብለዋል። አክለውም በዚህ ጊዜ አንድነታችንን የሚፈታተኑ ጉዳዮች አሉና ከምን ጊዜውም በላይ ዛሬ የአድዋ መንፈስ መታደስ ይኖርበታል ሲሉ መናገራቸውን ጠቅሶ ሙልጌታ ጽፍሃ የበዓሉን አከባበር ተከታትሎ ተከታዩን አድርሶናል። በሶሎዳ ተራራ ስር በተከበረው የአድዋ ድል በዓል የተገኙት የኢፌዴሪ ፕሬዚደንት ሳህለወርቅ ዘውዴ የአድዋ ድል በዓል ቀኝ ግዛትን ማሸነፍ እንደሚቻል ያበሰረና የነፃነት ጮራ እንዲፈነጥቅ ያደረገ ነው ብለዋል። በአድዋ ድል በዓል ከማንኛውም የውስጥ ችግር በላይ ለኢትዮጵያ ነፃነት ትኩረት በመስጠት ነጻ ሀገር ማቆየት ተችሏል ብለዋል። የኢትዮጵያ ሕዝቦች በየትኛውም ወቅት በሀገር ልዕልና መብትና ነፃነት ዙሪያ እንደማይደራደሩ ያሳየ እንደሆነ ፕሬዚደንት ሳህለወርቅ ገልጸዋል መካከል የነበረው የተዛባ መለኪያ ወደ ተፈጥሯዊ እኩልነት መመለስ አለበት የሚሉ ድምፆች እንዲበዙ የራሱን ከፍተኛ ሚና ተጫውቷል። ለካ ቅኝ ገዢዎችን ድል መንሳት ይቻላል የሚል ስሜት እንዲፈጠር ከማድረግ ጀምሮ የጸረ ቅኝ አገዛዝና ጸረ ዘረኝነት ንቅናቄዎች በየቦታው እንዲቀጣጠሉ አድርጓል። ኢትዮጵያንና ሕዝቦቿን ደግሞ የጽናት የታላቅነት እንዲሁም የአይበገሬነት ምሳሌ ለመሆን አጥቷቸዋል። በአድዋ ድል ታሪካችን መኩራታችን ተገቢ ነው ያሉት ፕሬዝደንቷ፣ ከዚህ ጎን ለጎን ግን በአሁኑ ወቅት አንድነታችን የሚፈታተኑ ጉዳዮች መኖራቸውን መረዳት ይገባናል ብለዋል። ከምንጊዜውም በላይ ዛሬ የአድዋ መንፈስ መታደስ ይኖርበታል። ይህ ሉዓላዊነታችን ሲነካ ቆፈው እንደተነካበት ንብ በአንድነት እንድንነሳ የሚያስችለን ስንቅ ይሆነናል ሲሉ ተናግሯል። በታሪካችን በተለይም እንደ አድዋ ባለው ጀግንነት መኩራታችን ተገቢና ትክክለኛ ነው። በዚሁ ልክ ደግሞ አንድነታችንን አብሮ መኖራችንን፣ ሰላማችንን የሚፈታተኑ ሁኔታዎች እንዳሉን ደግሞ እናውቃለን። የአድዋን በየዓመቱ የምናከብሮ ብቻ ሳይሆን የየቀን ተግባራችንን በትክክል እንድንመራ የሚረዳን መንገድ ሊሆንና ልንጠቀምበት ይገባል። ወደኋላ ሄደን ትንሽ ቸገር ብቻ የምናስታውሰው ጀብዷችን መሆን የለበትም። እንዲያውም ዛሬ ከምንጊዜውም በላይ የአድዋን መንፈስ ልናድስ ልንመራበት ይገባል። ኢትዮጵያ በጋራ የተሳፈርንባት ጀልባ እንደ ማለት ናት። የሁላችንም ህልውና የተመሰረተው በጀልባዋ ደህንነት ላይ ነው። የጀልባዋን ደህንነት አደጋ ላይ የሚጥል ችግር ሲከሰት ልንታገሰው አይገባም ብለዋል ፕሬዚደንት ሳህለወርቅ ዘውዴም። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው የአድዋ ድል ማንኛውም ህብረተሰብ ሊገመት የማይችል ውጤት ማስመዝገብ እንደሚችል ጥሩ ምሳሌ ነው ሲሉ ገልጸዋል። ከአድዋ ድል የምንወስደው ትምህርት ዘመናዊ መሳሪያ መታጠቅ አለመ መታጠቅ የወታደር መብዛት ማነስ፣ መሰልጠን አለመሰልጠን የየራሳቸው አዎንታዊና አሉታዊ ጫና ቢኖሯቸውም ህዝባዊ አንድነትና ጽናት ምንጊዜም የድል ባለቤት መሆኑን ያሳየ ነው ብለዋል። በንግግራቸው የውጭ ጣልቃ ገብነት መከላከል ከአድዋ ድል መማር ይገባናል ሲሉ ገልጸዋል። በአሁኑ ጊዜ እየተካሄደ ያለው የህዳሴ ግድብ ስምምነትም ከውጫሌ ስምምነት መማር ይገባል ሲሉ ተናግረዋል። የእዳ ለጊዜው አስመልክቶ የቀረበው የውል ሰነድ ቆም ብለን ከውጫሌ ውል በመማር በውሉ የሰፈሩ ሀሳቦችና ቃላቶች በሉዓላዊነታችን ላይ የመጡ ከዛም አልፈው ለሌላቸው ፖለቲካ ዓላማ ማስፈጸሚያ ገጸ በረከትና እጅ መንሻ ሆኖ እንዳያገለግል በከፍተኛ ጥንቃቄና ኃላፊነት ነፈ ተመሰቷል። ወደ ጦርነት ካስገባን የውጫሌ ውል ሳንማር ቀርተን በሀገር ላይ ጉዳት ቢደርስ ይህ ሌላ ስህተት ሳይሆን የምህር ሰይቅ ትልቅ ጥፋት መሆኑ አይቀርም። በአድዋ ከተማ የሚገነባው የፓን አፍሪካ ዩኒቨርሲቲ እውን እንዲሆን ሁሉም ኢትዮጵያዊ ሊያግዝ ይገባል ያሉት ዶክተር ደብረ ጽዮን መንግስታቸው በገባው ቃል መሰረት የዩኒቨርስቲ የህንፃ ዲዛይን አሰርቶ ወደ ተግባር እያስገባ መሆኑም ገልጸዋል። ይህ ልዩ ዩኒቨርሲቲ በዓለም ያሉ ጥቁር ህዝቦችና ተራማጆች ትብብር የሚሰራ ቢሆንም እኛ ኢትዮጵያ ብሔር ብሔረሰቦችና ህዝቦች በተለየ ተባብረን በአንድነት ዩኒቨርስቲ መስራት ይጠበቅበናል። የትግራይ ክልል ዩኒቨርሲቲ የግንባታ ስራ እስከሚጠናቀቅ በገንዘብና በአይነት ድጋፍ ለመስጠት ቃል በገባው መሰረት የፓን አፍሪካን ዩኒቨርሲቲ ፕሮጀክት ማስተር ፕላን እና ዲዛይን ስራ በማስጀመር የማስተር ፕላኑ ስራ በማገባደድ ወደ ዝርዝር ዲዛይን በመሸጋገር ላይ ይገኛል። በአድዋ ከተማ በተከበረው በዚህ በዓል ከፍተኛ የመንግስት አመራሮች የአፍሪካ ህብረት መሪ ተወካይ እና የከተማዋ ነዋሪዎች ታድሟል። እንዲሁም ከተለያዩ አካባቢዎች ወደ አድዋ በእግር የተጓዙ ተጓዦችም ተሳትፏል። ለአሜሪካ ድምፅ ሙልጌታ ጽብሃም አድዋ። ለጌታ ጸሃን ለዘገባው አመሰግናለሁ። አድማጮች፣ 124ኛው የአድዋ ድል ልዩ ዝግጅታችን ይቀጥላል። ወደ አዲስ አበባው ስነ ስርዓት እንመለስ። የኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር ዳንኤል ጆቴ የኢትዮጵያ ጀግኖች በአንድነት በተባበረ ክንድ ጠላት ላይ ዘምተው ነው ድል ያደረጉት ይላሉ። በልዩ ልዩ ስነ ስርዓቶች የተከበረውን ይህን በዓል ፀሐይ ዳምጠው ተከታትለዋለች። ዛሬ 124ኛው የአድዋ ድል በዓል በምኒልክ አደባባይ በተከበረበት ወቅት የቀኝ ግዛትና የባርነት አስተዳደር በተንሰራፋበት በዛን ዘመን ጥቁር ሕዝቦች አሳራቸውን አይቷል። ባድዋ ድል ምክንያት ኢትዮጵያውያን የአይበገረነትና የነጻነት ተምሳሌት መሆን ችለዋል ያሉት የኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር ልጅ ዳንኤል ጆቴ ናቸው። ያኔ የኢትዮጵያ ጀግኖች በአንድነት በተባበረ ክንድ ጠላት ላይ ዘምተው ነው ድል ያደረጉት ብለዋል። ልጅ ዳንኤል በክብረ በዓሉ ላይ ባሰሙት ንግግር ጎራኒ የጣሊያን ጦር ጋራ ባድዋ ተራሮች ላይ ጀግኖች ባደረጉት መሬት አንቀጥቅጥ ውጊያ ላይ የማይተካ ሕይወታቸውን መሰዋት አድርገው ለድል ያበቁን ውድ ጀግኖች እስከ መጨረሻው ድረስ እናስባቸዋለን እናሰብራቸዋለን። እነዚህም ጀግኖች በወቅቱ ሀገርና ሕዝብን ድል ያበቁት ዋናው ቁልፍ ሚስጥሩ ውስጣዊ ልዩነታቸውን አቻችለው በህብረትና ባንድነት ተሳስረው አንድ ለሆነችው ሀገራቸው በፍቅር በመቆማቸው ብቻ ነው። አሁንም ከጥላቻ ይለት መፈቃቀርን በማጎልበት ሁሉም ላገሩ ዘብ ሊቆም ይገባል። ቀደምቶቻችን በአድዋ ድል ማድረግ የቻሉት መደማመጥ፣ መቻቻል በጥበብ በተሞላ ስልት በመቅረጽ የግል ሳይሆን የጋራ ጉዳዮች ላይ ማተኮር በመቻላቸው ነው ያሉት ደግሞ የአዲስ አበባ ከተማ መስተዳደር ጽህፈት ቤት ኃላፊ ኢንጂነር አወቀ ኃይለማርያም ናቸው። ኢንጂነር አወቀ የአሁኑ ትውልድ ከጀግኖች አባቶቻችን መቅሰም ያለባቸው ልምድ አለ ሲሉም አክለዋል። ባልሰለጠነው ዘመን የሰለጠኑ መሪዎቻችን አባት አያቶቻችን ግዙፉን የሰለጠነውን ዓለም በአንድ ቀን መጥቸው ዛሬ በኩራት ከፍ ብለን እንድንታይ እንደተባለው ነፃነት ሳይሆን የነፃነት ቀን ሳይሆን የድርቀት ዝናከም ያደረጉ አባት አያቶቻችን አንድ ሙሉ ሆነው እንደ አንድ በመታገላቸው እና በመቆማቸው በዚህ ዘመን ያለው ትውልድ የመጪውን ሀገር እና ትውልድ የበለጠ ካች ብሎና ላቅ ብሎ እንዲታይ ድርድረት ኃላፊነት አለ። በአንድ በኩል ከጀግኖች ሰራያት ማያቶቻችን የተረከብናትን ሀገር ሳንሸራረፍ ሳናለያይ ውስጣዊ ልዩነታን ስል መሰከንና ደምነታዊ መንገድ በማስታረቅ ለቀጣዩ ትውልድ እችን ጠንካራ እና ጠላትን ያሳፈረች ሀገር ማስረድከብ ግዴታችን ይሆናል። ጠላት መጣ፣ ሀገርን ተከላከል፣ ዝመት የሚለው የመሪያቸውን ጥሪ ያለማወላወል በመቀበል በአንድነት ዘምተው ድል ሲያደረጉት ነው የነበሩት። ያሉት አንድ ጀግና አርበኛም የዚህ ዘመን ትውልድ ያንን ታሪክ ደህንነትን በመዋጋት መድገም አለበት ብሏል። አድዋ በግብ አገሪቱን ሊወራት ሲመጣ በዳንጃ አባቶቻችን አደምን ከአዋጅ ባወጁ ጊዜ በያለበት ገሌ አማራ፣ ገሌ ኦሮሞ፣ ገሌ ትጌ ሳይባል በያለበት ማራቱ ማዘር እየተላላከውን አዋጅ በማክበር ዘምተው አድዋ ላይ አድዋ ጣሊያ ያድግፈኛው ዛሬ በአድዋ ድል የሴቶች ሚና እየጎላ እንደነበር በክብረ በዓሉ ላይ የተገኙ ሴት አርበኞች ይናገራሉ። የሴቶች ሚና እናቴ እንደምትነግረኝ ስንቅ እናዘጋጃለን፣ የቆሰለ እናክማለን የሞተውን አፈር ምሰን እንቀብራለን። እነሱ እንዲያርፉ ደግሞ የነሱ ልብስ ለብሰን አፍን እንቆማለን ትላለች እናቴ ማለት ነው። አባቴም እናቴም ናቸው አንድ ላይ የዘመዱ እኔ እንደውም ባንዲራችን ከቆመ በኋላ አድዋ ነው የተወለድኩት። የአባቴን የእናቴን የወጣሁት አሁን እኔ ከአድዋ ድል የምንወስደው ትምህርት ዘመናዊ መሳሪያ መታጠቅ አለመታጠቅ፣ የወታደሩ መብዛት ማነስ፣ መሰልጠን አለመሰልጠን የየራሳቸው አሉንታዊና አዎንታዊ ሚና ቢኖራቸውም ህዝባዊ አንድነትና ጥናት ምን ጊዜም የድል ባለቤት መሆኑን ጥያቄ ውስጥ የሚገባ ነገር አለመሆኑን ነው ሲሉ ጀግኖች አርበኞች ተናግረዋል። መቶ ሃያ አራተኛው የአድዋ ድል በዓል በአዲስ አበባ በኪነ ጥበብ፣ በማርሹ ባንድ ትርኢት፣ በፈረስ ግልቢያና በተለያዩ ማራኪ ዝግጅቶች ደመቅ ባለ መልኩ ተከብሯል። ለአሜሪካ ድምፅ ሳሂድ አንቶኒ ከአዲስ አበባ። አመሰግናለሁ። አድማጮች 124ኛው የአድዋ በዓል ልዩ ዝግጅታችን አሁንም ይቀጥላል። ከአዲስ አበባ ወደ ባህር ዳር ነው የምወስዳችሁ። የአሁኑ ትውልድ አንድነትና መከባበርን ከአድዋ ጀግኖች ሊማር ይገባል ያሉት ደግሞ የኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ፕሬዚዳንት ናቸው። 124ኛው የአድዋ ድል በዓል ዛሬ በባህር ዳር ከተማ በድምቀት ተከብሯል። በበዓሉ የታደሙ ወጣቶችም የብሔርተኝነት ስሜት በነገሰበት አገር የአድዋን የድል ቀን ማክበር ብሔራዊ አንድነትን ያጠናክራል ማለታቸውን ጠቅሳ አስቴር ምስጋናው ተከታዩን አድርሳናለች አድዋ ዛሬና

የኢትዮጵያ ብቻ ሳይሆን የመላው ጥቁር ሕዝቦች የድል ቀን እንደሆነ የሚታመነው የአድዋ ድል መታሰቢያ ክብረ በዓል ዛሬ በባህር ዳር ከተማ በድምቀት ተከብሯል። ያን ኔም ቢሆን የአንድነት ምልክት ሆኖ የተውለበለበው አረንጓዴ፣ ቢጫ፣ ቀዩ ባንዲራ ዛሬን በባህር ዳር ከተማ ጎዳናዎች በአባት አርበኞችና በወጣቶች ከፍ ብሎ ውሏል። የሀገርን ሉዓላዊነት አላስደፍርም የሚል ወኔ የታየበት ያድዋ ድል ለአሁኑ ትውልድ አንድነትንና መከባበርን ያስተምራል ያሉት የኢትዮጵያ ጀግኖች አርበኞች ማህበር የአማራ ክልል ፕሬዚዳንት አቶ ዳኝነት አያሌው ናቸው። ፍቅርን፣ አንድነትን፣ መከባበርን፣ ለኢትዮጵያ ሉዓላዊነት ተቆርቋሪነትን በጽናት ቆሞ ታግሎ ድል ማድረግን ከአድዋ ጀግኖች አባቶቻችን እና እናቶቻችን ትምህርት መውሰድ ይቻላል። ስለሆነም የአሁኑ ትውልድ ሊያስተውለው የሚገባው ቁም ነገር ወቅቱ የውስጥ ችግሮቻችንን በአንድነት ስሜት በሰላማዊ መንገድ እንዳንፈታ በአከራሪ የፖለቲካ ድርጅቶች፣ በአንዳንድ አክቲቪስቶች፣ በጎጠኞች ከፍተኛ መሰናክል እየተፈጠረ መሆኑን በውል ተገንዝቦ ይህ በታኝ የፖለቲካ አስተሳሰብ ቅኝ ገዢዎች በመሳሪያ ኃይል ለመግዛት ያደረጉት ጥረት ሲከሽፍባቸው እርስ በራሳችን እንድንጋጭና የኢትዮጵያ አንድነት እንዲናጋ የሚያደርጉት የእጃዙር ቅኝ አገዛዝ ሴራ መሆኑን ወጣቱ በውል ተገንዝቦ አድዋ ላይ በደም ማህተም የታተመውን አንድነታችንን ጠብቆ እንዲቀጥል በርትቶ ዘብ እንዲቆም አባታዊ መልእክቴን ማስተላለፍ ወዳለ የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር ፍሬው ተገኝ በበኩላቸው በተዛባ ትርክት ምክንያት የሀገር አንድነት አደጋ ላይ ወድቋል፣ በዚህ ጊዜ የአድዋን የድል ቀን ማስታወስ ሀገርን ከመበታተን አደጋ ይታደጋል ብለዋል። በተሳሳተ የፖለቲካ እሳቤና ትርክት እንዲሁም ወይም ግሎባላይዜሽን ጫናዎች ምክንያት የሀገራችን አንድነትና የህዝባችን ትስስር በእጅጉ ተዳግሟል። መሆኑም ከአምሮነት ይልቅ መለያየት ከአንድነት ይልቅ ልዩነት እንዲሰፍን ተደርጓል። ከዚህም አልፎ ጎሳን፣ ቋንቋንና ወይንም ሃይማኖትን ሽፋን ያደረጉ ጥቃቶችና መፈናቀሎች እየተለመዱ መጥተዋል። ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ በቅርቡም በዩኒቨርሲቲዎች እየሆነ ያለው የዚሁ ማሳያ ተደርጎ ይወሰዳል። በዚህ ፈታኝ ሀገራችን ሁኔታ እንደ አድዋ ድል ያሉ የኋላውን መልካም ታሪኮች መዘከር አሁን ላይ ላጋጠሙ ችግሮች እንደ መውጫ መደላደል ተደርጎ ሊወሰድ ይገባል። በበዓሉ የታደሙ ወጣቶች የአድዋ ድል የማንነታችንና የኩራታችን ምንጭ ነው ሲሉ ለአሜሪካ ድምፅ አስተያየታቸውን ሰጥተዋል። ብስራት ያለው እባላለሁ። የጎጠኝነት የብሔርተኝነት ስሜት በበዛበት ዘመን እንደዚህ አይነት ሀገራዊ የሆኑ ትልልቅ በዓሎችን ማክበር ስለ አንድነት ሰው እንዲያስብ ያግዛል ብዬ አስባለሁ። የአፍሪካ ድል ነው ለኢትዮጵያ ብቻ አይደለም ለሁሉም ድል ነው እና በራሳችን ቋንቋ እንድንግባባ በራሳችን ቃል እንድናወራ ስያሜ እንድንሰይ የሚያደረገ ይሄ በዓል ነው። ጀግኖች አባቶቻችንና እናቶቻችን አጥንታቸውን ከስክሰው ደማቸውን አፍስሰው ያቆሙልን አገር እኛን አስረከቡበት ቀናችን ነው ይሄ። ከዚህ ይህን ባል ማክበራችን እንዲሁ ዝም ብሎ እንደ ባል ማክበር ብቻ ሳይሆን ነገ ላይ እኛ ምን ማድረግ አለብን ተብሎ መወሰድ አለብን፣ ታሪኮቻችንን ማዳመጥ መቻል አለብን። 124ኛው የአድዋ የድል ቀን መታሰቢያ በባህር ዳር ከተማ በእግር ጉዞ ጉዞና በውይይት በድምቀት ተከብሯል። ለአሜሪካ ድምጽ ሬዲዮ አስቴር ይስጋናው ባህር